በኢትዮጵያ ከዛሬ መጋቢት 20 2013 ዓ.ም ጀምሮ ባለፈው መስከረም 25 2013 ዓ.ም ወጥቶ የነበረው መመሪያ 30 ስራ ላይ እንደሚውል ጠቅላይ አቃቤ ሕግ አስታወቀ። በመመሪያ ውስጥ የተጠቀሱት አስገዳጅነት ያላቸው ደንቦች የአፍና አፍንጫ መሸፈኛ ጭንብል ማድረግ፣ ርቀትን መጠበቅ፣ እጅ ለማጽጃነት የሚውል በሽታ አምጪ ተዋሲያንን የሚገልፍ ፈሳሽ መጠቀምና ሌሎችንም ማሳሰቢያዎች ያካተቱ ናቸው። በመመሪያው መሠረትም ሰርግ፣ ለቅሶና የመሳሰሉት ማህበራዊ ትራክቦች ቁጥሩ ከሀምሳ ባልበለጠ ሰው ብቻ የሚከናወኑ መሆናቸውን ጨምሮ ገልጠዋል። የጠቅላይ አቃቢ ሕጉን የኮሚኒኬሽን ዲሬክተር ያነጋገረችው ዘጋቢያችን ፀሐይ ዳምጠው ተከታዩን ለዕለቱ አቢይ ርዕስ አድርሳናለች። የኮቪድ-19 ወረርሽኝን ለመከላከል ኢትዮጵያ መስከረም 25 2013 ዓ.ም የወጣው መመሪያ ነው ከዛሬ መጋቢት 22 2013 ጀምሮ በአስገዳጅ ሁኔታ ስራ ላይ መዋል መጀመሩን ጠቅላይ ቃቤግ የገለጸው የጠቅላይ ቃቤግ የኮሚኒኬሽን ዳይሬክተር አቶ አወል ሱልጣን በመመሪያው የተጠቀሱትና አስገዳጅ የተባሉትን ጉዳዮች ለአሜሪካ ድምጽ አብራርቷል። በመመሪያው ቁጥር 30 2013 ላይ ከተኛ አብዛኛው እዚህ ቀደም ጊዜ አዋጅ ላይ ተከልክለው የነበሩ ተግባራት ናቸው በሽታውን ከአንድ ሰው ወደ ሌላ ሰው ለማስተላለፍ አቅም አላቸው ተብሎ የሚጠበቁ የበሽታ ማስተላለፊያ መንገዶችን የሚዘጉ ወይም የሚከለክሉ ክልከላዎቹም ድንጋጌዎች ነው በመመሪያው እየተካተቱት ከነዚህ ክልከላዎች መካከል ማንኛውም ሰው የአፍና የአፍንጫ መሸፈኛ ጭምብር ወይም ማስክ ሳያደርግ በህዝብ መሀል መገኘት ገቡ ካለ ሰው ጋር ያለው ርቀትም ሁለት ሜትር ወይም ደግሞ ሁለት ያዋቅ የምጃና ከዛ በላይ ርቆ መቆም ያለበት ስለመሆኑ ከእጅ ማዝናት ጋር ተያይዞ ሌሎችም በሽታውን ከአንድ ሰው ወደ አንድ ሰው እ ጉዳይ ተላልፍ የሚያደርጉ በአለም አቀፍ ጤና ድርጅትም በሀገራችን ጤና ሚኒስቴርም የተገለጹ መንገዶችን የጥሶ የመገኘት ነው። በሽታው እንዳለበት እያወቀ ማህበረሰብ ውስጥ የሚንቀሳቀስ ወይም ማህበረሰብ ውስጥ ተቀላቅሎ የሚኖር ሰውም ካለ ይሄ የተከለከለ ተግባር ነው ማለት ነው። ማንኛውም ሰው በሽታው ካለበት ራሱን አግሎ ለተወሰነ ጊዜ ሕክምና ክትትል ለማግኘት መቻል ያለበት ስለዚህ፣ እነዚህ በግለሰቦች ላይ የተከለከሉ ክልከላዎች ናቸው። መመሪያ ሰላሳ አዲስ ደንብ ሳይሆን መስከረም ወርድ ላይ ያወጣ ነው ነው ስሉ አቶ አወል ተናግረዋል። አሁን በአስገዳጅነት የሚተገበረውም ህብረተሰቡ በቸለተኝነት ለቫይረሱ እየተጋለጠ ስለሆነ ነው ሲሉም ተናግረዋል። አራት ወራት በፊት የወጣ መመሪያ ነው። ይህንን መመሪያ ግን ታንድ ፈጽም ረጅም ጊዜ የቆየንበት ምክንያት ምንድነው? ነው በተወሰነ መልኩ ማህበረሰቡ ከፓኒክም ስለወጣ በሂደት ራሱን መከላከል የሚችልበት በሽታ ወደ ሌሎች ሰዎች እንዳይተላለፍ የሚያደርጉ ቅድመ ዝግጅቶችን ወይም ደግሞ የአስገዳጅ መከላከያ እርምጃዎችን በገለ በራሱ ሊወስድ የሚችልበት እድር ያለ በሚል ነበር። ከዛ በኋላ ግን ያለው ቸልተኝነት እጅግ በጣም እየሰፋ ከመዛት ጋር ተያይዞ እየተሰራጨ ያለ የበሽታው ስፋት እጅግ በጣም እየሰፋ ሂዷል። የሚያዙ ሰዎችም ሆነ በበሽታው የሚሞቱ ሰዎች ቁጥራቸው አሳሳቢ ደረጃ ላይ እየደረሰ ነው ያለው። ስለዚህ አሁን ይህን መመሪያ መተግበር ካልቻለና ሰውን መታደግ ካልቻለን ከዚህ የበለጠ የከፋ ችግር ያጋጥማል የሚል ስጋት ስላለ ይህን መመሪያ ወደ መተግበር ለመግባት የተገደደው ማለት ነው። ከዛሬ ጀምሮ በግለሰብ ደረጃም ሆነ የግልና የመንግሥት ተቋማት መመሪያውን ተግባራዊ ካላደረጉ በወንጀል ይጠየቁበታል ሲሉ ነው የገለጹት ኃላፊው ላይ አምሳና ከዛ በላይ የሆኑ ሰዎች ይዞ መገኘት አይቻልም ማለት ነው። ስለዚህ የሚያስታጠፍ የትኛውም ግለሰብ በወንጀል የሚጠየቅበት ሁኔታ እንዳለ መመሪያውን ያስቀምጣል። በአገልግሎት ሰጪ ተቋማት ላይ ደግሞ የጣሉ ግዴታዎች አሉ። እንግዲህ እነዚህ መመሪያውን ነው የመንግስት ተቋማትም የግል ድርጅቶችም ግለሰቦችም ተቋማትም እንዲገዙበት የወጣ መመሪያ ስለሆነ የመንግስት ተቋማትን ይመለከታል። ስለዚህ አገልግሎት የሚሰጡበት ሂደት ውስጥ ማስክ ላላደረገ ሰው አገልግሎት መስጠት አይችሉም። ዲግስቲ ገቡም ሰዎች መካከላቸው ያለው ርቀት ከሁለት ሜትርና ከዛ በላይ መሆኑን ማረጋገጥ መቻል አለበት። እንደውም ምልክት እንዲያደርጉላት አስገዛጭ ጥንቃቂ አቅፏል ወይም ይዟል። ትምህርት ቤቶች አካባቢ፣ የባህልና ቱሪዝም እንቅስቃሴዎች ላይ፣ ኮንስትራክሽን ግንባታዎች ላይ በሰራቶች መካከል የሚኖረውን መራራቅ የኮንስትራክሽን ስራውን የሚመሩ ሰዎች በስራዘቻቸው መካከል ያለው ርቀት ተጠብቆ እንዲቆይ ማስካል ማድረጋቸውን የመከናተና ቼክ የማድረግ ትራንስፖርት ላይ ማስክ ያላደረጉ ሰዎች ወደታች ውስጥ እንዳይገቡ የመከላከል እነዚህ እነዚህ ክልከላዎች በመመሪያ ተቀምጠዋል ማለት ነው። ስለዚህ ይህ መመሪያ ካስተገበረ በተለያ የወንጀል ተግባር ውስጥ የሚሳተፉ ሰዎችን በአግባቡ ለማስቀጣት የሚያስችል መመሪያ ነው ማለት ነው። ስለዚህ በነዚህ መመሪያ የተመላከተው አግባብነት ያለው ህግ በሜ የተመላከተው የወንጀል ህጋችን ደግሞ አንቀጽ አምስት ሀያ ሁለት ነው። አንቀጽ አምስት ሀያ ሁለት ደግሞ በማንኛውም ሁኔታ ከአንድ ሰው ወደ ሌላ ሰው ሊተላለፍ የሚችል ወረርሽኝን በመከላከል የወጡ መመሪያዎች ሁኔታ ከማንኛውም ሰው እስከ ሁለት ዓመት ደርስ በሚችል ቀላል እስራት ይቀጣል ይላል። በቸለስ ተፈጸመ እስከ ስዱ ሰው ስለዚህ እስከ ስዱ ብሎ ስላስቀመጠው ቀን እስከ ሁለት አመት ማለት ነው። ስለዚህ ከአስር ቀን እስከ ሁለት አመት ያስቀጣ የሚችል የሕግ ጥሰት መሆኑን በማህበረሰቡ መገንዘብ መቻል አለበት። ገዢው ፓርቲም ሆነ ተፎካካሪ ፓርቲዎች ለምርጫው ሀገራዊ ምርጫ የሚያካሄዷቸውን ቅስቀሳዎችና ስብሰባዎችንም በመመሪያው በተቀመጠ መሰረት የሚያካሂዱ ይሆናል ብሏል። አቶ አወል ምርጫን በተመለከተ ግንባር ላይ የሚደረጉ መድረኮቻቸው ለሰላም ሚኒስቴር በማሳወቅ አሬ እንበልና መቶ ወይም ሁለት መቶ ተከታዮችን ወይም ደግሞ ኦዲየንሶችን ይዘው ከሆነ የምርጫ ቅስቀሳ ሆነ ሌሎች መድረኮችን የሚያከናውኑት ኦፕን ስፔስ ተጠቅመው ቦታው ሊይዝ ከሚችለው አንድ አራተኛውን ብቻ ተጠቅመው ሀሳባቸው መግለጽ ወይም መረጃ መልካቸው ማስተላለፍ የሚችሉበት ሁኔታ ቀስ መመሪያው የሚለው ምንድን ነው? ደረጃ ሀምሳ ሰው ብቻ ነው ማወያየት የሚቻለው ነገር ግን ከሀምሳ በላይ ግን ማወያየቱ ግዴታ ከሆነ ይላል ግዴታ ከሆነ ለሰላም ሚኒስቴር በማሳወቅ ቦታው አዳራሹ ሊይዝ ከሚችለው አንድ አራተኛውን ፖርሽን ብቻ ተጠቅሞ ማሳተፍ የሚችል ስለመሆኑ ያስቀምጣል። ስለዚህ አዳራሹ ለሚደረጉ ሚቲንጎች ከሆኑ አዳራሹን አንድ አራተኛውን የሚይዘው ካፕስ ወይም ሜዲያዎችን በመጠቀም ማይክራፎኖችን በመጠቀም በሰዎች መካከል ያለው ርቀት በሁለት ሜትር እና ከዛ በላይ መሆኑን በማረጋገጥ አደሴም ታይም እዛ ቦታ ላይ ያሉ ሰዎች ከሚሞላው አንድ አራተኛውን ብቻ መገኘታቸውን ቼክ በማድረግ የምርጫ ቅስቀሳም አሳብ ማስተላለፍ ይቻላል። ይሄ ለገዥው ፓርቲ ለተፎካካሪ ፓርቲዎችም የተቀመጠ ድንጋጌ ስለሆነ ሁለቱም በሁለቱም ሌበላ ያሉ ፓርቲዎች ይህንን ማክበርና መከተል መቻል አለባቸው። የትራንስፖርትና መሰል አገልግሎት ሰጪ ተቋማትም ኮቪድ አስራ ዘጠኝ በመከላከል የሀገሪቱን ሕዝብ ለመታደግ መረባረብ አለባቸው ሲሉ አክሏል። አላፊው ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።